በጣም እብል በርነስጋኪ ጽሩየ ዘተመሰለ ባይሬ ማርያም ንጌላ አጸደ ወይኒ ንስቲተ ለእበይ እንተ አቅረብኩ ግናይ እይታደግ ዲበ ምድር ምስጥ ይሰማየ